ሰሞኑን በዩናይትድ ስቴትስ ኦክላሃማ ከተማ የሞር መኖሪያ ሰፈርን በብርቱ የመታው ከባድ አውሎ ነፋስ ብዙ ጉዳት እንዳደረሰ ተዘግቧል። በአካባቢው የሚኖሩ አንዲት ኢትዮጵያዊት አግኝቶ ሰለሞን አባተ አነጋግሯል። እንግዳችን ራሳቸውን በማስታዋወቅ ይጀምራሉ። ያ ይባላለው ባለቤቴ ወሰን ይባላል። አራት ልጆች አሉን ባለቤቴ ቻሳፒክ ኤነርጂ ይሰራልና በስራ ምክንያት እዚህ ሀገር ኦክላሆማ ሲቲ እንኖራለን። መቼ ነው ወደዛ ከዋሽንግተን ዲሲ ሄዳችሁት? በናይንቲን ናይንቲ ሲክስ ነው ሙቭ ያደረግነው። ዛሬ አስራ ሰባት አመት ቀደማ። ስለዚህ እናንተ የኦክላሆማ ሰዎች ናችሁ ማለት ነው። አሁን አስራ ሰባት አመት ረጅም ጊዜ ነው በእርግጥ። እሺ ዲሲ ስለሆነ ሀገራችን፣ አሁንም ልባችን ያለው ዲሲ ከኢትዮጵያ ቀጥሎ መሰለኝ። እኔ በተለይ ወንድሞችም፣ እህቶችም፣ እናቴም ዘመዶችም በሙሉ ዋሽንግተን ዲሲ ስለሚኖሩ መቼ ነው ወደ አሜሪካ የመጡት እርሶ አዎ አሜሪካ ከመጣው ሀያ ሁለት አመቱ ነኛ ባለቤት ወሳ ተወሰን ባለቤት ማ ተወሰን ወደ ሀያ አመት ገደማ ኦክላሆማ ሲቲ ውስጥ ነው ዋናው ከተማ ውስጥ ነው የምትኖሩት ወይዘሮ ላይ አዎ ኦክላማ ሲቲ ያው ኤድመንድ ይባላል አሁን በተለይ ቶርኔዶ ከመጣው ወደ ሀያ አምስት ደቂቃ ገደማ ነው የምንኖርበት ሀያ አምስት ሰላሳ ደቂቃ ይሆናል እናንተን ነግቷችኋል እንዴ ይሄ ቶርኔዶው አልነካንም። እግዚአብሔር የተመሰገነ ይሁን። አልነካንም ግን ቶርኔዶው በሚመጣበት ሰዓት፣ ከመምጣቱ ትንሽ ደቂቃ በፊት ያው ሳይረን ሲመጣ እኔ ልጆችን ከትምህርት ቤት ለማምጣት ወደ ትምህርት ቤት እየሄድኩኝ ነበረ እና ኢሚዲየት ሸልተር ውሰዱ እያሉ በሚጫወበት ጊዜ ትንሽ ደቂቃ ነው የቀረኝ። ነርቨስም ስለሆንኩኝ ልጆቼ ጋር ለመድረስ ስለቸኮልኩ ነው ዝም ብዬ ወደ ልጆች የነዳው። እግዚአብሔር ይመስገን፣ እግዚአብሔር ጠበቀኝ፣ ልጆች ጋር ደረስኩ። እዛው በሚማሩበት ትምህርት ቤት የሚማሩት የክርስቲያን ትምህርት ቤት ስለሆነ ቸርች አለው እና እዛ ሸልተር አለው። እዛ ተቀመጥን። ቶሎ አለፈ። ተመልሰን ወደ ቤታችን ሄድን። እንደምታውቀው ቶርኔዶ ያው አደጋው ከባድም ቢሆን ቶሎ ነው መጥቶ የሚሄደው እና ብዙም አልፈጀም። ስንት ደቂቃ ይሆናል የቆየበት? እኔ እንደው ከሰላሳ ደቂቃ አርባ አምስት ደቂቃ ይበልጣል ለማለት አልችልም፣ ግን የነበረው በጣም አፋጣኝ ነው። በቱ ታውዘንድ ትሪ እና በናይንቲን ናይንቲ ናይን ያው ትልልቅ ቶርኔዶዎች እንደነበሩ ያው ሰምታችኋል። ብዙ በተለይ ቱ ታውዘንድ ትሪ ላይ ያለው መሰለኝ በጣም ብዙ አጥፍቶ የሄደው፣ ግን ይሄ ከዛምቤታ ሶስት እጥፍ በላይ ከባድ ነበር። ቱ ሀንድረድ ማይልስ በራወር ይሄድ ነበረ እና በጣም የሚያስፈራ ነበረ። በጣም ኃይለኛ ነበር ነው። እንደውም በአካባቢው ተከስተው ከሚያውቁት ሁሉ በኦክላሆማ ሂስትሪ ውስጥ እንደዚህ አይነት እንትን አንደኛው ሁለተኛው ነው ነው የሚሉት። በጣም በጣም ያሳዝናል። ለምንድን ነው እዚህ ስንኖር ቶርኔዶ እንዳለ ስለምናውቅ ብዙ ጊዜ ቶርኔዶም ዋርኒንግ ይመጣል ያልፋል። እና አንዳንድ ነገር ስትለምደው እና በአንተ ላይ ሀፕን ሲደርግ ሲቀራጌስ ብዙም ጥንቃቄ አትወስድም። ግን የቶርኔዶ ነገር ደግሞ ድንገት ስለሆነ የሚሄደው። በተለይ ኦክላሆማ አየር በጠቅላላው ድንገት ነው። አሁን ፀሀይ ሆኖ፣ አሁን ዝናብ ይሆናል። ምንም አንፕሬዲክትብል ነው። ስለዚህ አንዳንድ ጊዜ ሁሌም እንጂ በእግዚአብሔር መታመንና እግዚአብሔር ይጠብቅ ማለት ነው እንጂ። ለማምለጥ ምን ያህል ጊዜ የነበራችሁ ለመሆኑ? ቶርኔዶ ወደ እናንተ እየመጣ በነበረበት ጊዜ ለእናንተ የተሰጣችሁ ማስጠንቀቂያ፣ ያወቃችሁበት ጊዜ ሆነስትሊ እኔ ዊዝን ቴን ሚኒትስ ነው። ሳይረኑ ሲጮህ ከሰማሁት ከአስር ደቂቃ በኋላ ነው ታሽ ዳውን እንዳደረገ የሰማሁት። ምንም ጊዜም አልነበረም ማለት ነው። የመሸሻም የመደበቂያም ጊዜ አልነበረም ማለት ነው። ምንም ጊዜ አልነበረም። ለመሆኑ ወደ ሞር ሄደዋል እርስዎ? አልሄድኩኝም። ምክንያቱም አሁን ሞር መግባትም መውጣትም አይቻልም እራሳቸው ያሉት ምክንያቱም ያው በቴሌቪዥንም እንደሰማችሁት ብዙ የሌባ ምንም ነገር ስላለ የሬዚደንቶቹን እንትን ለመጠበቅ በፖሊስ በምናምን ይጠበቃል። በዛ ላይ ደግሞ ምንም ሰው የለም ተብሎ ቢታመንም ስቲል ሰርች እያደረጉ ስለሆነ መውጣትና መግባት አይቻልም። ግን እዛ አካባቢ የሚኖሩ ኢትዮጵያን ወንድማችንና እህታችን ባለቤቱ አሉ፣ አሁን ቅርብ ጊዜ የወለዱ ግን እነሱ ተጠብቀዋል። እግዚአብሔር ይመስገን ምንም አልሆነም። ግን መውጣትና መግባቱ ትንሽ ያስቸግራል። ኦፍኮርስ ይቻላል፣ መሄድ ይቻላል፣ ግን ብዙ ትራፊክ አለ። አስቸጋሪ ነው። ሀያ አምስት ደቂቃ ርቀት ማለት በጣም ቅርብ ቦታ ነው እና ታዩት ነበረ ቶርኔዶውን? እናንተ ከነበራችሁበት ቦታ አናየውም። ከቤቴ ሀያ አምስት ደቂቃም ቢሆን እኔ የነበርኩት ልጆችን ትምህርት ቤት ለማምጣት ነው። ልጆቼ ልጆች ትምህርት ቤት አንድ አርባ ደቂቃ ይሆናል ከዛ ከነበረበት እና አናየውም። ኦፍኮርስ ሰማዩ ሲጠቁር ንፋሱን ምናምን በሙሉ የነበረውን ታየዋለ እና ሳይረኑ ሲጨው ደግሞ በጣም ስለሚያስደነግጥ ያው ትንሽ ይረብሻል። እናንተ ከዛ ውጪ በቅርብ የሚያውቁት ሰው ክፉ ነገር ያገኘው የደረሰበት የለም? የለም፣ እግዚአብሔር ይመስገን የለም። ኢትዮጵያውያንም ባይሆኑ ሌሎችም እንደዚህ በቅርብ ነጮችም ቢሆኑ የለም። እንደውም ኢትዮጵያዊ ብዙ ስለሌ እነዚህ ብዙ ማለት ብዙ የምናውቃቸው የሉም። ከተወሰኑ በላይ ብዙ ነጮች ናቸው። አው የልጆቻችንም ጓደኞች ምንም ግን የደረሰባቸው የለም። የአንዲት ጓደኛዬ ጓደኛ ግን ቤቷ ጣራው ተመቶባታል። ያው ከፈረሱት ከፈረሱት ማለት ነው ናቸው። እዛ ሞር ያሉትን አሁን ቅድም ያሉኝ ኢትዮጵያውያኑን አግኝታችኋቸዋል? ከዛ ወዲህ በስልክም ከዛ ወዲህ አልተገናኘንም። የኔትወርክ በጣም ችግር አለ እና እኔም ራሴ ስልኬ ትላንትና ነው እሺ ያለው። ስልካችን አስቸግሮ ነበር፣ ግን አንድ ጊዜ ቴክስት አድርጋኝ ደህና ነን ብላኛለች። እና ዛሬ እንግዲህ እንደገና ደግሞ ቼክ አደረጋቸዋለሁ ስልካቸው ከሰራ። ስልካቸው አይሰራም፣ መብራትም የላቸውም። ኤሌክትሪክም ስለሌለ ስልካቸው አይሰራም። እርዳታ ድጋፍ የሚሰጥ ከሆነ በቅርብ የሚያውቁ ከሆነ ምንድን ነው ተደረገ ያለው አሁን በሬድ ክሮስ ገንዘብ ያው በግል አሁን እንደ ኦይል ካምፓኒዎች የደቨን ቸሳፒክ ኤነርጂምን ወይም ደግሞ የተንደር ተጫዋቾች በግል በግል አንዳንድ ሚሊዮን ሁለት ሚሊዮን ይሰጧሉ። ከዛ ግን ያው በጣም ብዙ ጥፋት ስለሆነ በሬድ ክሮስ በኩል ሬድ ክሮስ እየተቀበሉ ነው። ኤኒ ዶኔሽን ምንም ከአስር ብር አለ ስሞል ጊፍት። መንግስት እያደረሰላቸው ያለ እርዳታ ድጋፍ አለ። እናንተ ዛምታ የኦክላሆማ ሜር ፋለን ንግግር አድርጋ ነበር ያው እንዲሰጣቸው በሁሉ በኩል እርዳታ እንዲደረግን ስፔሲፊክ መንግስት ያደረገውን እርዳታ አላወኩኝም። ፕሬዚደንት ኦባማ እዛ አካባቢ የአደጋ ጊዜ ሁኔታ አዋጅ አውጀዋልና የፌዴራል መንግስቱ እርዳታ እንዲደርሳቸው ይደረጋል ነው የተባለው። አዎ፣ ይደረጋል። በቅርብ ስላላችሁ እናንተ ይሄ ምን ያህል ተፈጻሚ እየሆነ እንደሆነ የምታውቁት ነገር ካለ ብዬ ነው። ምንም እኛ ከሚዲያው የተለየ ምንም የምናውቀው ነገር የለም። ማንም የሚያውቅ የለም። ለመሆኑ ስንት ሰው ነው እዛ አካባቢ በቀጥታ ጉዳት ደረሰበት የሚባለው? በቅርብ እንደምታውቁት እናንተ የሞር ነዋሪ ሰው እንግዲህ የሞር ነዋሪ ሞተዋል ከተባሉት ሀምሳ አንድ ነበር፣ ግን አሁን እየተገኙ ያው ሲያወጧቸው ሀያ አራት ሰው ብቻ ነው የሞተው፣ ግን ሁለት መቶ ሰዎች ከዛ ደግሞ ከሀምሳ በላይ የሆኑት ሕፃናት ናቸው። እና ክሪቲካል ሁኔታ ላይ ያሉት አራት ሰዎች ብቻ ናቸው። ሌሎቹ ሎንግ ተርምም ቢሆን ይድናል የሚል ግምት ያለው ነው። እናንተ ያላችሁባቸው አካባቢዎች ሆስፒታሎች ውስጥ የተኙ አሉ? አዎ፣ ምክንያቱም የሞር ሆስፒታል ራሱ በዚህ በቶርኔዶ ጉዳት ስለደረሰበት፣ አዎ፣ ብዙ ወደ ኦዩ ሜዲካል ነው። ኦዩ አንድ እንግዲህ በከተማው ያለ ትልቅ ሆስፒታል ነው። በተለይ እንደዚህ አይነት አደጋ በሚደርስበት ጊዜ ስን የሚያደርጉ ናቸው። እና አይቲንክ ሁሉንም አኮመዴት ማድረግ ችለዋል እዛ። እና ቅርብ ነው እዛው። በጣም ቅርብ ቅርብ ነው። ላይክ አሁን እንዴት እየላስረዳ ቨርጂኒ ከፍተኛ ዲሲ እንደምትለው ግን ያው ክሪስታል ሲቲ እና ዲሲ ልበልህ። በአዲስ አበባ በአዲስ አበባ አስተያየት ከአዲስ አበባ ከተማ እንደ አቃቂ እንደ አቃቂ አይደርስም። ከአቃቂም ቀረ ቃሊቲ እዛው የተያያዘ ነው። መኖሪያ አካባቢዎች ናቸው። የሀገሩ ሰውስ ምን እያደረገ ነው? የሀገሩ ሰው በጣም ያዝናል። ግን የሚያስገርመው ነገር ቶርኔዶ ለኦክላማ አዲስ ስለ አይደለ ይረሳል። ሁሉም ወደ ሴ ላይ ይመለሳል። የሀገሩ ሰው በጣም አዝኗል። የሚቻለውን ይረዳሉ። ከስራም ኦፍ እየወሰዱ ሄደው እርዳታ ይሰጣሉ። ያው ያለውን ነገር ስላጣ ማለት ነው እና በሁሉም ኤሪያ ህዝቡ እየተባበረ ነው። ያው ለህጻናቶችም ምግብም፣ ዳይፐርም የሚያስፈልገው ነገር ሁሉ እየተሰጠ ሙሉ ትብብር እየተደረገ ነው ከሁሉ በላይ ደግሞ ምድሪቱ እግዚአብሔርን የሚሰራ ህዝብ የሞላባት በጣም ብዙ ክርስቲያኖች ያሉባት ምድር ስለሆነች በጣም ብዙ ይጸለያል። ምክንያቱም ከሁሉ በላይ የሰው እርዳታ የሁሉ እርዳታ ሊሚትድ ነው፣ ትልቁ እርዳታ የእግዚአብሔር ስለሆነ ህዝቡ ወደ እግዚአብሔር የሚመለከት ህዝብ ነው እና ብዙ ይጸለያል በምድሪቱ ላይ ማለት ነው። የት ነው አሁን የሚኖሩት? ንብረታቸው ቤታቸው ሁሉ የወደመ ቸርቾች በር የከፈቱላቸው አሉ። ዘመዶች ያላቸው ወደ ዘመዶቻቸው ይሄዳሉ። ደግሞ መንግሥት ያዘጋጀላቸው አሉ። አሁን በየቦታው አሉ። የተወሰነ እንትን የላቸውም ለጊዜው ማለት ነው። በጣም አመሰግናለሁ። እንግዲህ እግዜር ከሚነተጋሪ አሜን። ተከታዩ ዝግጅት ሴቶችና ቤተሰብ ነው።